ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አምሽታችኋል? ይህ ከሰኞ እስከ ዓርብ በየዕለቱ ከምሽቱ አንድ እስከ አንድ ተኩል በ1431 መካከለኛ ሞገድ የሚተላለፈላቸው ፕሮግራም ነው። ዛሬ ሰኞ ሚያዝያ 12 2007 ዓ ም ነው። ለዕለቱ የተሰናዱ ልዩ ልዩ ቅንብሮችን ይዘናል። ዜና፣ የዕለቱ አብይ ርዕስ እንዲሁም ለጥያቄው መልስ ፕሮግራም በቅደም ተከተል ይቀርባሉ። አብራችሁን አምሹ። ማስተናገዳችሁ አዲሱ አበበ ነኝ። ጽዮን ግርማ ፕሮግራሙን ተመራልናለች። አሁን የዓለም ዜና ከአዳነች ፍሳሐዬ የአውሮፓ ህብረት የውጭና የአገር አስተዳደር ሚኒስትሮች በሜዲትራኒያን ባህር በስደተኞች ላይ ስለደረሰው መቅሰፍት የጋራ መግለጫ እየሰጡ ነው። ባለስልጣኖቹ ዛሬ የተሰበሰቡት በብዙ መቶዎች የሚቆጠሩ ፈላሾችን ጭኖ በሊቢያ ጠረፍ ላይ ከተገለበጠው ጀልባ የተረፉ ካሉ እና የሞቱትንም ለማግኘት ኢጣሊያ ከፍተኛ የፍለጋ ስራ በምታካሄድበት ወቅት ነው። በሌላ በኩል ደግሞ አንድ ጀልባ በሲሲሊ ጠረፍ ላይ ሶሪያውያን ስደተኞችን ጭኖ በመገልበጡ የማዳን ስራ እየተካሄደ ነው። ከቱርክ ተነስቶ ወደ አውሮፓ ባመራው ጀልባ ከተሳፈሩት 38 ሶሪያውያን 13 ልጆች ናቸው። የአውሮፓ ኅብረት የውጭ ፖሊሲ ኃላፊ ፌዴሪካ ሞጌሪኒ ዛሬ ባደረጉት ንግግር የአውሮፓ ኅብረት እንዲህ አይነት መቅሰፍት እንደገና እንዳይደገም የማድረግ ኃላፊነታችን ላይ የማትኮር ሞራላዊ ግዴታ አለብን ብለዋል። የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽነር ቃል አቀባይ ካርሎታ ሳሚ የተሻለ ኑሮ ፍለጋ ወደ አውሮፓ ለመግባት የሚጥሩት ፈላሾች የተለያየ መንገድ እየተጠቀሙ እንደሆነ ገልጸዋል። በሊቢያ ጠረፍ ከተገለበጠው ጀልባ 700 ሰዎች ወይም ከዛ በላይ ሳያልቁ እንዳልቀረ ታውቋል። ትክክለኛው ቁጥር ሊታወቅ ይችላል የሚል ግምት የለም። ልጆችም እንደነበሩባቸው ከአደጋው የተረፈ ሰው መናገሩን ካርሎታ ሳሚ ጠቁመዋል። አልሸባብ የተባለው ጽንፈኛ የሶማሊያ ቡድን ዛሬ በሰሜን ሶማሊያ በተባበሩት መንግስታት ድርጅት አውቶቡስ ላይ ለተፈጸመው የቦምብ ጥቃት ኃላፊነት ወስዷል። በትንሹ ሰባት ሰዎች ሲገደሉ፣ በርካታ ቆስለዋል። የተባበሩት መንግስታት የሕፃናት መርጃ ድርጅት ዩኒሴፍ አራት ሰራተኞች እንደተገደሉበት ሌሎች አራት ደግሞ በከባድ ሁኔታ እንደሚገኙ ገልጿል። የድርጅቱ ሰራተኞች ጋራው የከተማ ላይ በቦምብ የተጠቁት ወደ መኖሪያ ቤታቸውና መስሪያ ቤታቸው ሲሄዱ እንደነበር ታውቋል። ከተገደሉት ሰዎች መካከል አራት የውጭ ሀገራት ተወላጆች፣ ሁለት ሶማሊያውያንና አንድ አጥፍቶ ጠፊ እንደሚገኙባቸው አንድ የፖሊስ ባለስልጣን ተናግረዋል። በሶማሊያ ልዩ የተባበሩት መንግስታት ድርጅት ተወካይ ኒኬ ህይወት መጥፋቱ እንዳስደነገጣቸውና እንደዘገነናቸው በትዊተር ገልጿል። አልሸባብ በሦስት ቀናት ውስጥ በዓለም አቀፍ ሰራተኞች ላይ ጥቃት ሲፈጽም ለሶስተኛ ጊዜ ነው። ትላንት እሁድ፣ ሌጎ በተባለች ከተማ ሶስት የቡሩንዲ ተወላጆች የሆኑ የአፍሪካ ህብረት ሰላም ጠባቂዎች በአል ሸባብ አማጽያን ተገድለዋል። በርካታ ሌሎች ወታደሮች ደግሞ ቆስለዋል። የአፍሪካ ህብረት ጥቃቱን የፈሪዎች የደፈጣ ጥቃት ብሎታል። ዩናይትድ ስቴትስና የአውሮፓ ተደራዳሪዎች አጨቃጫቂ ስለሆነው የትራንስ አትላንቲክ የንግድ ስምምነት እየተነጋገሩ ነው። ፕሬዚደንት ኦባማ ና ከአውሮፓ ትልቁ ኢኮኖሚ ያላት ጀርመን ቻንስለር አንጌላ መርከል የቀረበውን ሀሳብ ይደግፋሉ ይሁንና ስምምነት እንዳይደረግ የሚቃወሙ በብዙ ሺዎች የሚቆጠሩ ሰዎች በጀርመን በኦስትሪያ በቤልጅምና በፊንላንድ በሳምንቱ ማብቂያ ላይ ተሰልፈው ድምፃቸውን አሰምቷል የምሽቱ ዜናችን እዚህ ላይ ያበቃ አዳነችን፣ ለዜና አመሰግናለሁ። ከምሽቱ ሦስት ሰዓት ላይ ተጨማሪ ዜና ይዛ ትመለሳለች። ይህ በ1431 መካከለኛ ሞገድ በአማርኛ የሚተላለፈው የአሜሪካ ድምፅ ራዲዮ ልዩ ስርጭት ነው። ወደ መጀመሪያው ዝግጅት እናልፋለን። አቢይ ርዕስ ኢትዮጵያ ነጻና ፍትሐዊ እንደሚሆን የምንጠብቀውን ምርጫ ወደፊት እያስኬደች ያለች ዲሞክራሲያዊት አገር ናት ሲሉ የአሜሪካ ረዳት ውጭ ጉዳይ ሚኒስትር ዌንዲ ሸርማን ተናገሩ። አንጋፋው የተቃዋሚ ፓርቲ መሪ ፕሮፌሰር በየነ ጴጥሮስ ግን የኢትዮጵያ ዲሞክራሲ በ1983 ወደ ነበረበት ተመልሷል ይላሉ። የአሜሪካዋ ረዳት ውጭ ጉዳይ ሚኒስትር በሰጡት ተጨማሪ አስተያየት ግንቦት ሰባትን ጨምሮ ማንኛውም ቡድን በሕግ የተመረጠውን መንግስት በኃይል ለመጣል መንቀሳቀስ እንደሌለበት የመንግስታቸው አቋም እንደሆነ ተናግረዋል። እስክንድር ፍሬው ከአዲስ አበባ ተከታዩን ልኳል። የኢትዮጵያ ጠቅላላ ምርጫ ሊካሄድ አምስት ሳምንታት ሲቀሩት በአዲስ አበባ የተገኙት የአሜሪካ ረዳት የውጭ ጉዳይ ሚኒስትር ወንዲ ሸርማን ይህንኑ ምርጫና ተያያዥ ጉዳዮችን እየተመለከተ አስተያየት ሰጥተዋል። ረዳት የውጭ ጉዳይ ሚኒስትሯ ለጋዜጠኞች አስተያየቱን የሰጡት ከኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖም ጋር ከተወያዩ በኋላ ነው። ረዳት ሚኒስትሯ በኢትዮጵያ ብሮድካስቲንግ ኮርፖሬሽን በተላለፈው አስተያየታቸው በሀገሪቱ ያለው የኢኮኖሚ የዲሞክራሲና የምርጫ ሂደት መሻሻል የሚታ የሚታይበት መሆኑን አብራርተዋል። ኢትዮጵያ በአፍሪቃ አህጉር እጅግ በፍጥነት እያደገ የሚገኝ ኢኮኖሚ ካላቸው ሀገሮች አንዷ ናት። ነጻ፣ ፍትሐዊ፣ ተአማኒ እንደዚሁም ግልጽና አሳታፊ እንደሚሆን የምንጠብቀው ምርጫ ወደፊት እያስኬደች ያለች ዲሞክራሲያዊት ሀገርም ናት ኢትዮጵያ። ዲሞክራሲዋን በማጠናከር ማሻሻል አሳይታለች። ምርጫ በተካሄደ ጊዜ ሁሉ አንዱ ከሌላው እየተሻለ የመጣበት ሁኔታ ነው። በሀገሪቱ የሚገኙ የተቃዋሚ ፓርቲ መሪዎች ግን በአሜሪካዊቷ ባለስልጣን አስተያየት አይስማሙም። ከ1987 ጀምሮ በነበሩት ምርጫዎች ሁሉ የተሳተፉት የወቅቱ የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ ከእነዚህ አንዱ ናቸው። የኢትዮጵያ የዲሞክራሲ ሂደት ወደፊት አልሄደም፣ ይልቁን ወደ ኋላ ተመልሰዋል ባይ ናቸው። ባለፈው አምስት ዓመት በፊት የተካሄደው ምርጫ የኢትዮጵያና የዴሞክራሲያዊ ሂደት ወደ ኋላ ወደ 1983 ወደ ነበርንበት መልሶታል። ኢህአዴግ 99.6 አሸነፍኩ ስል ሁሉ ነገሩ አለቀ ማለት ነው በ መድበለ ፓርቲ ስርዓት ነው ደግሞ እየገነባሁ ያለሁት ከምለው አንጻር ሲታይ በደርግ ጊዜ ያው አንድ ፓርቲ ተናጠ ነጥብ ስድስት አሸንፍ ያሉ ብሎ አያውቅም። እነሱ እንኳን ሰማኒያ ቤት ነው አንድ ጊዜ ማስታውሰው ሰማኒያ አንድ ከመቶ ድጋፍ አግኝተናል የምሉ ነው ደርጎች ሲያወሩ የሰማሁት። እና ከዚያም አልፎ የሄደ ወደኋላ የተመለሰ ሁኔታን ወደ ዲሞክራሲያዊ ፈር ለመመለስ ለምናደረገው ትግል የአሜሪካን የዲሞክራሲ አጀንዳ ያግዘናል፣ አስፈላጊውን ምክር ይሰጣል፣ ያለው መንግስት ተቃዋሚውንም እንደዚሁ በዚህ እርምጃው ያግዛል የሚል ምኞት ኑሮ ነው። ነጋጠባ በሚፈልጉበት ጊዜ መረጃ እየሰጠናቸው የእኛን ችግሮች እያብራራን ድጋፍ ያስፈልጋል ኢትዮጵያ ትጠቀመው አለምም በኢትዮጵያ ምክንያት የሚጠቀመው አሜሪካን በተለይ በሴኩሪቲ በመሳሰለው ባለው ስጋቱ ሁሉ የሚጠቀመው ዴሞክራሲያዊት ኢትዮጵያ ስትገነባ እርግጠኛ የሆነ አጋር አገኘች የምትባለው የዚህ አይነት ሁኔታ ውስጥ እቺ ሀገር በዴሞክራሲያዊ ፈር ውስጥ ብትገባ ነው ረዳት የውጭ ጉዳይ ሚኒስትሯ ዌንዲ ሸርማን ወደ ኢትዮጵያ የመጡት በምርጫ ወቅት መሆኑን ያስታወሱት ፕሮፌሰር በየነ ተቃዋሚዎችንም ማነጋገር እንደነበረባቸው ያምናሉ። በተለይ በዚህ በምርጫና በመሳሰሉት ሁልጊዜ በኢትዮጵያ ውስጥ ከውጥረት የተለይቶ ማይታወቀውን ሁኔታ በማስመልከት እዚህ አይነት ባለስልጣኖች ሁሉንም ወገን ያነጋግራሉ። በቂ ግንዛቤም ካገኙ በኋላ ተገቢውን ምክር ይሰጣሉ። የእኛው ጉብኝት በጣም የተለየብኝ ሆኗል። ከውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖም ጋር በነበራቸው ቆይታ ለአካባቢው ስጋትና አሳሳቢ በሆኑ ጉዳዮች ላይ መምከራቸውንም ረዳት የውጭ ጉዳይ ሚኒስትሯ አስረድተዋል። ከውይይቱ ነጥቦች መካከልም ሶማሊያን የማጠናከር ጉዳይ፣ አልሸባብ፣ ቦኮ ሀራም፣ አይሲስና አልቃይዳ የደቀኗቸው ስጋቶች እንደሚገኙበት ጠቅሰዋል። እርሳቸው እንዳሉት የኢትዮጵያ ፓርላማ በአሸባሪነት የፈረጃቸው ቡድኖች ጉዳይም በውይይቱ ተነስተዋል። ግንቦት ሰባትን ጨምሮ የትኛውም ቡድን በሕዝብ የተመረጠውን መንግስት በኃይል ለመጣል መንቀሳቀስ እንደሌለበት በመጥቀስም የመንግስታቸውን አቋም አብራርተዋል። The United States, uh, believes that no group, including Ginbot 7, ግንቦት ሰባትን ጨምሮ የትኛውም ቡድን በዲሞክራሲያዊ መንገድ የተመረጠውን መንግስት በኃይል ለመጣል መሞከር ወይንም ይህንን ለማድረግ መናገር እንደሌለበት ዩናይትድ ስቴትስ ታምናለች። እነዚህን አሳሳቢ ሁኔታዎች በጣም ጥብቅና ተገቢ በሆኑ መንገዶች መፍትሄ ለመስጠት ከኢትዮጵያ መንግስት ጋር የምንሰራውን ስራ እንቀጥላለን። ዓለም በዚህ ጊዜ በርካታ ነገሮችን እየተጋፈጠ ነው። ኢትዮጵያ በጣም ጠንካራና በማደግ ላይ ያለች ሀገር ናት። እናም መረጋጋቱ፣ ሰላሙ፣ ጸጥታው እየጨመረ የመጣው ብልጽግናን መቀጠሉን ማረጋገጥ እንፈልጋለን። ሀገራቸው ከኢትዮጵያ ጋር ጠንካራ አጋርነት መመስረት እንደምትፈልግም ረዳት የውጭ ጉዳይ ሚኒስትሯ ገልጸዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ እስክንድርን አመሰግናለሁ በዘገባው ላይ እንደተመለከተው ግንቦት ሰባት በስም ተጠቅሷል እና ከዚያም በኩል አስተያየት አግኝተናል ሊቀመንበሩ ዶክተር ብርሃኑ ነጋ በጣም አመሰግናለሁ አዲሱ ዌንዲ ሸርማን ሰጡት የተባለውን ሰምቼዋለሁ በእውነቱ በአንድ መልኩ ብዙም አልገረመኝም የኢትዮጵያ መንግስት ችግሩ ሲገባና በውስጥ ውጥረት ውስጥ በሚኖርበት ጊዜ በተለይ በአካባቢው የሚያደርግላቸውን ጥቅም በመረዳት ለዛ መንግስት የተወሰነ የማረጋጊያ መልእክት ሲያስተላልፉ ይሄ መጀመሪያው አይደለም። ምናልባት ኢትዮጵያ ውስጥ ያሉ ወገኖች እንደሚያውቁት በምርጫ ዘጠና ሰባት ጊዜ እኔ እስር ቤት በነበርኩ ጊዜ የአሜሪካ መንግስት ቻርጅ ዴ አፌር የነበረችው ቢኬ ሀድልስትን እስር ቤት ድረስ መታ ነው የኢትዮጵያን መንግስት ለማረጋጋት የተመረጥክበትን የከተማ ከንቲባነት ቦታ ባዳኝነት ለቀቅ ያለው ብለህ ተናገር ብላ የነገረችኝና እንዲህ አይነት ጨዋታ የኢትዮጵያን ጉዳይ አሜሪካ አይደለም ማንም የሚወስነው ሳይሆን የኢትዮጵያ ሕዝብ ጉዳይ ነው ና ምርጫ የሰረቀ ያጭበረበረ ብዙ ኢትዮጵያውያን የገደለን መንግስት በምንም ምክንያት ይሁን የአሜሪካ መንግስት ሊያረጋጋው ከፈለገ፣ ይሄንን ነገር የሚወስነው የኢትዮጵያ ሕዝብ እንጂ የአሜሪካ መንግስት ወይም ማንም አይደለም በሚል በዛም ጊዜ የነገርኳት አሁንም እኔ ገና እንትኑን ስሰማ ያየሁት የኢትዮጵያ መንግስት ምን ያህል ውጥረት ውስጥ እንዳለ እና ምን ያህል ችግር ውስጥ እንደገባ ምናልባት እንደው ህዝቡን ያረጋጋልኝ እንደሆን አንድ ነገር ተናገሪ ተብላ የተናገረችው ነው የሚመስለው። ይህ ነው በእኔ እምነት ኢትዮጵያ ውስጥ ያለውን በዴሞክራሲያዊ መንገድ የተመረጠ መንግስት ነው ወይንም ዴሞክራሲያዊ የሆነ ምርጫ የሚያካሄድ መንግስት ነው ብሎ መናገር ያውም ለኢትዮጵያውያን ሌላ ነገር አይደለም፣ ፌዝ ብቻ ነው ሊሆን የሚችለው ቀልድ ሊሆን ነው የሚችለው። ለኢትዮጵያ ህዝብ ይሄንን ሊነግሩት አይችሉም። የኢትዮጵያ ህዝብ ወያኔ ምን እንደሆነ ያውቀዋል። ወያኔ ምን እንደሆነ ማወቅ ብቻ ሳይሆን በተለያየ መንገድ ስርዓት በቃኝ ብሎ በምንም መልኩ ይሄንን ስርዓት መቀየር አለብኝ ብሎ የተነሳሳበት ጊዜ ነው። የኢትዮጵያም የወደፊት እጣ የሚወሰነው በኢትዮጵያውያን ለነጻነታቸው፣ ለእኩልነት፣ ለዴሞክራሲያዊ ስርዓት የሚያደርጉት ትግል እና በዛም ላይ ባላቸው ቁርጠኝነት የሚወሰን እንጂ ማንም ሌላ አካል የሚወስንላቸው ስላልሆነ ለዚህ በጣም ትልቅ ትኩረትም የሚሰጥበት ነገር አይመስለኝም። በኔ እምነት ግንቦት ሰባትም በስም ጠቅሰዋል ሚስ ሸርማን እና ግንቦት ሰባትም ሆነ ሌሎቹም ግሩፖች ወይም ቡድኖች ተቃዋሚዎች ማለታቸው ነው። ስለ ኢትዮጵያ መንግስት ወይም የኢትዮጵያ መንግስት ለመጣል ማሰብ ወይም መሞከር ፈጽሞ መብት የላቸውም ብላ ዩናይትድ ስቴትስ ታምናለች ነው የሚሉት እና በዛ ላይ ትንሽ የሚሉት ካለ የዩናይትድ ስቴትስን መንግስት አጠቃላይ ፖሊሲ ኢትዮጵያን በሚመለከት በኢትዮጵያ ውስጥ የሚካሄደውን ምርጫ የሰብአዊ መብት አያያዝ ምናምን በሚመለከት እኮ የራሷ እሷ የምት ሰራበት የምትሰራበት የስቴት ዲፓርትመንት በየአመቱ የሚያወጣውን ሪፖርት እኮ መመልከት ይበቃል። እዛ እዛ ሪፖርት ላይ እኮ በግልጽ ይህ መንግስት ራሱ ያወጣውን ሕግ የማያከብር ለምንም አይነት ዴሞክራሲያዊ እሴቶች ምንም ደንታ የሌለው ማንም ይህንን ስርዓት የተቃወመውን ሁሉ አሸባሪ እያለ ጋዜጠኞችን፣ በሰላማዊ መንገድ የሚታገሉ የፖለቲካ ድርጅቶችን በየእስር ቤቱ የሚያጎር መንግስት እንደሆነ የእነሱ የራሳቸው እኮ በተደጋጋሚ ያቀረቡት ነው። ይሄ ነገር ባለበት ሁኔታ በዲሞክራሲያዊ መንገድ የተመረጠ መንግስት ነው የሚል እንደው እንድምታ ያለው እንደ በቀጥታ እንኳን ባትለው እንድምታ ያለው ነገር መናገር ምናልባት ፍሪደም ሀውስ ያወጣውን አይተሃል? ወፉል ኢግኖረንስ ነው፣ ካለማወቅ የመጣ ከድንቁርና የመጣ ንግግር ካልሆነ በቀር በምንም አይነት ኢትዮጵያን የሚያውቅ ሰው ይህንን ነገር ይናገራል ብሎ መገመት አይቻልም። ነው ያለው ካለማወቅ ብቻ አይመጣም አይመስለኝም። የኢትዮጵያ መንግስት ምን እንደሆነ በደንብ ያውቁታል። የኢትዮጵያ መንግስት ያለበትን ጭንቀት እና የአሜሪካ መንግስት ደግሞ በዚህ በአካባቢው በሁሉም ቦታ ያለውን ውጥረት በየመን የሆነ ያለውን በሁሉም ቦታ የደረሰ ያለውን ውጥረት፣ ሌላ ተጨማሪ ጭንቀትና አለመረጋጋት እንዲፈጠር አንፈልግም የሚል ሲግናል ለመስጠት ካልሆነ በቀር የኢትዮጵያ ሕዝብ ምን አይነት ስርዓት ውስጥ እንደሚኖር በደንብ ያውቀዋል። ወንዲ ሸርማን የኢትዮጵያ ኤክስፐርት አይደሉም። ይህንን ነገር የሚያውቁት ነገር አይደለም። የኢትዮጵያ ህዝብ ነው ወቱን እየኖረው ያለው ያ ህዝብ ደግሞ በቃኝ ያለበት ጊዜ ነው። ዶክተር ብርሃኑ ነጋ የግንቦት ሰባት ሊቀመንበር ስለ ጊዜው እና ስለ አስተያየቶ በጣም አመሰግናለሁ። እግዚአብሔር ስትልኝ አመሰግናለሁ። አዲሱ በዚሁ ርዕሰ ጉዳይ ላይ አድማጮች ፍሪደም ሀውስም መግለጫ አውጥቷል። የድርጅቱ የአፍሪካ ፕሮግራም ኃላፊ ቮካፊን ፔትሮቪች ፍሪደም ሀውስ Very clear about uh, Under Secretary Sherman's uh, statement, uh, and uh, we think uh, that uh, her statement is uh, ignorant and counterproductive, and that she ፍሪደም ሀውስ ረዳት የውጭ ጉዳይ ሚኒስትር ወንዲ ሸርማን ስለ ኢትዮጵያ መንግስት በሰጡት አስተያየት ላይ አቋሙ ግልጽ ነው። አስተያየታቸው አፍራሽና ያለዋቂ ንግግር ነው። በኢትዮጵያ መንግስትና በገዢ ፓርቲ ኢህአዴግ ለሚፈጸሙ ጭቆናዎችና የመብት ረገጣዎች እውቅና እየሰጡ ነው ያሉት። በመጀመሪያ ደረጃ ኢትዮጵያ ዲሞክራቲክ አገር አለመሆኗን ማወቅ አለብን። በመሰረቱ ይህ መንግስት በዓለማችን ውስጥ ካሉ ጨቋይ መንግስታት አንደኛው መሆኑ ግልጽ ነው። እንደ አውሮፓውያን የዘመን አቆጣጠር በሁለት ሺ አምስት ዓመተ ምህረት በተካሄደው ምርጫ ብርቱ ፉክክር በገጠመው ጊዜ የተቃዋሚ ድምጾችን በዘዴ አፍኖ ያኮላሸ መንግስት ነው። ቀጥሎም የተቃዋሚ ፓርቲዎችን በማፈራረስ ተግባር ላይ ያተኮረ እንደ አውሮፓውያን የዘመን አቆጣጠር 2009 በኋላም ለምሳሌ የሰብአዊ መብቶችን በማፈን ለመብት መከበር የሚሰሩ ድርጅቶችን አገደ። ከዚያም አፈራረሰ። ቀጣዩን ዘመቻ በጋዜጠኞችና በኢንተርኔት አምደኞች ላይ አድርጎ ወከባውና እስራቱን አጧጧፈ። በአጠቃላይ ኢትዮጵያ ውስጥ ህዝብ ለምርጫ የሚወጣው እኮ ነፃነት አለ ብሎ መብቱን ለመጠበቅ ሳይሆን ከፍርሃት የተነሳ ነው። አድማጮች፣ የምሽቱ የመጨረሻ ቅንብር ለጥያቄው መልስ ክፍል አንድ ይሆናል። በመጪው ግንቦት ወር ብሔራዊ ምርጫ ሕዝቡ በድምፁ ሊያስለውጠው የሚመኘው ጉዳይ ምን ይሆን ለሚለው የጥያቄው መልስ ዝግጅት አራት የአገሪቱ ፖለቲካ ንቁ ተሳታፊ ወጣቶች የየግል ግንዛቤያቸውን ይሰጣሉ። ዛሬ የመጀመሪያው ክፍል ነው የሚቀርበው። ወጣቶቹ ሳራይ ሳቅ ተክሉ ከኢዴፓ፣ ደስታ ዲንቃ ከመድረክ፣ ኤልያስ ግደይ ከኢህአደግ እና አናንያ ሶሪ ከግል ማለትም የማንም ፓርቲ አባል ያልሆነ። የፕሮግራሙ አዘጋጅ ትዝታ በላቸው። ጥያቄያችንን በመቀበል የፕሮግራማችን እንግዶች ስለሆናችሁ አስቀድሜ አመሰግናለሁ። ወጣቶቹ ወይዘሪት ሳራይ ሳቅ ተክሉ ከኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፓ ወጣት ደስታ ዲንቃ የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ የመድረክ አባል ነው። ወጣት ኤልያስ ጊደይ ከኢትዮጵያ ሕዝብ አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ። ወጣት አናንያ ሶሪ ደግሞ ነፃ ነው፣ የፓርቲ ደጋፊ ወይም አባል ያልሆነ ወጣት ነው። በድጋሚ አመሰግናችኋለሁ እ እሺ እንደሚታወቀው ወጣቶች ነገ የሀገሪቱ ተረካቢዎች ስለሆናችሁ በእድሜም በሀገሪቱ የሚገኘውን ሕዝብ በብዛት ስለምትወክሉ አለ የሚባለውን ማህበራዊ ሆነ ኢኮኖሚያዊ ጥያቄ በቅርብ የመከታተል እድል ስላላችሁ ሕዝቡ ከዚህ ከፊታችን ምርጫ ምን አይነት ለውጥ እንደሚፈልግ የግል ግንዛቤያችሁን ታስጨብጡናላችሁ በሚል ተስፋ ነው የምናወያያችሁ። እና ከወጣቱ ምኞት እንጀምር። እስቲ ሳራን አስቀድማለሁ። ወጣቱ በዚህ በመጪው ምርጫ ምን ተሳክቶ ሊያይ ይወዳል ብለሽ ታምኛለሽ? ሳራ፣ ምንድን ነው አንገብጋቢው የወጣቱ ጥያቄ? ያው አንገብጋቢ የወጣቱ ጥያቄ ብዬ የማስበው ምንድን ነው የስራ እድል ነው የትምህርት እድል ነው እና የጉድ ገቨርናንስ ጥያቄዎች አሉ። ማለት ወጣቱ ማጆሪቲውን ቅድም እንደተናገረችው የአገሪቷን ፖፑሌሽን ትልቁን ቁጥር የያዘው ወጣቱ ነው። የአገሪቷ ሰራተኛ ማለት አምራች ኃይልም ወጣቱ ነው። ስለዚህ ለዚህ አምራች ኃይል የሚያስፈልጉ ብለን የምንላቸው አንደኛ በቂ የሆነ የስራ መድረክ ነው፣ ስራ ማግኘት ስራ የሚሰራባቸው መድረኮች ማግኘት ነው። ሌላ ደግሞ ጉድ ገቨርናንስ መልካም አስተዳደር የሚያገኝባቸው ነው። ሁኔታዎች እንትን የሚልበት ነው። ከዛ ውጭ ደግሞ በቂ የሆነ የትምህርት ሽፋን የሚያገኝባቸው፣ በቂ የሆነ የጤና ሽፋን የሚያገኝበት እና እንደ ልቡ የሚንቀሳቀስበት ሀገር ነው ማግኘት የሚፈልገው ብዬ ነው የማስበው ከኔ መረዳት ማለት። እሺ ሳራ፣ የስራ እድል፣ የመልካም አስተዳደር፣ በቂ የትምህርትና የጤና ሽፋን አስፈላጊ ነው። ለወጣቱ በዚህ ምርጫ የሚመኘውም ይሄ ተሳክቶ እንዲያይ ነው ብላለች። ለኤልያስ ግደይ እድሉል የኢህአዴግ ደጋፊ ነው እና በዚህ ላይ የሚኖርህ አስተያየት ምንድን ነው? ያለቻቸው ጉዳዮች በአንተ አመለካከት በኢህአዴግ መንግስት ተሳክቷል ወይ? ካልተሳካስ ምንድን ነው ተጨማሪ እስካለ እንደ ኢትዮጵያዊ ያው እሷ የተናገረችው ሁላችን የምንጠብቀው ነው። ትልቁ ነገር ያው እድገት፣ የተረጋገጠ እድገት እንዲኖረን ቀጣይነት ያለው ዲሞክራሲው የተሻለ እንዲሆን ከዚህ ምርጫ ጠብቃለሁ። የህግ የበላይነት፣ የትምህርት ጥራት፣ መብቶች የተከበሩባት ኢትዮጵያ እንድትኖር ያው እንደ ዜጋ ጠብቃለሁ ማለት ነው። ትልቁ ነገር ግን ምንድን ነው እነዚህ የምንጠራቸው ልማቶች ዲሞክራሲ በሌላ ሰው ወይም በሌላ ሀገሮች ያሉ ሳይሆን ኢትዮጵያ የሆነ ዲሞክራሲ ባህላችን ያገናዘበ እድገት ደረጃችንን ያገናዘበ የትምህርት ብቃታችንን ያገናዘበ ማንነታችንን ያገናዘበ ኢትዮጵያ የሆነ ዲሞክራሲ የበለጠ እድገት እንዲኖረው ማለት ነው። ከአምና የተሻለ ዲሞክራሲ እንዲኖረ ነው እንፈልገው ማለት ነው። ኢትዮጵያዊ የሆነ ስትል እድገታችንን፣ ትምህርታችንን ያገናዘበ ስትል እዛ ላይ ልታብራራልኝ ትችላለህ? ለምሳሌ አሁን በዓለም የዲሞክራሲ ስርዓት ግንባታ ያሉት ዲሞክራሲ የአሜሪካ አይነት ሊበራል ዲሞክራሲ አለ። ሁለተኛ ደግሞ የስካንዲኔቪያን አይነት ሶሻል ዲሞክራሲ አለ። ኢህአዴግ ያው እንደ ድርጅት መጨረሻ ላይ ከሁለቱ አንዱ ጋር ይገባል። ወይም ሊበራል ይሆናል፣ ወይም ደግሞ ሶሻል ዲሞክራት ይሆናል። ይሄ እዚህ ጋር ለመድረስ ግን ዝም ብሎ ዛሬ ልክ እንደ ሴንታ ቀጥታ የአሜሪካን አይነት ኤክሰርሳይዝ ስናርስብናል ይሄ ለሀገሪቷ ያው ካለው የህብረተሰቡ ግንዛቤ ያለን ማህበራዊ መሰረት አርሶ አደር ከመሆኑ አንጻር፣ ከተማው ህዝብ ከትምህርትም አንጻር ከዛ ከዛ አንጻር ለሊበራልና ለሶሻል ዲሞክራሲ የሚሆን ኢትዮጵያ ስለሌለችም መጀመሪያ ያችን ኢትዮጵያ የመገንባት ጎን ለጎን ግን ዲሞክራሲ የማሳደግ ይሄ ደግሞ ያው አብዮታዊ ዲሞክራሲ የሚባለው ማለት ነው ወይም ደግሞ ልማታዊ ዲሞክራሲ የሚባለው ኢትዮጵያዊ የሆነ ዲሞክራሲ አገልጓድ ያገናዘበ ነባሪያ መነሻ ያየ ዲሞክራሲ ማየት ራ ያለኝ ማለት ነው። እሺ አመሰግናለሁ። ኤልያስ ደስታ ድንቃ የተቃዋሚ ፓርቲው የመድረክ አባል ነው፣ የወጣቶች መሪም ነው። ወጣት ደስታ ኤልያስ ባለው ላይ አስተያየትህን ብትሰጠን፣ የኢትዮጵያ ወጣቶች ምን ተሳክቶ ማየት እንደሚወዱ በዚህ በሚቀጥለው ምርጫ ከሳራ ወይንም ከኤልያስ የተለየ አመለካከት የምትሰጠን አስተያየት ካለ? እሺ አመሰግናለሁ። ወይዘሮ ሴዝታ በዚህ ምርጫ የኢትዮጵያ ወጣቶች የሚጠብቁት ከዚህ በፊት በተደጋጋሚ ሲባል የነበረና ያላገኙት ምርጫው ነጻ ፊታዊና በሕዝቡ ዘንድ ተአማኒ ሆኖ ኢትዮጵያውያን የመረጡት ጥሩ መሪ እና ጥሩ ፓርቲ እንዲገኝ ነው የኢትዮጵያውያን ወጣቶች ፍላጎት በዚህ ውስጥ እንግዲህ ኢትዮጵያ እስካሁን ድረስ ያጣችው ጥሩ መሪን ነው። ኢትዮጵያንን በሙሉ በእኩልነት የሚመራ ከራሱ በላይ ለሕዝቡና ለሀገሩ ክብርና ታላቅነት የሚተጋና የሚሰራ ህግን የሚያከብር እና የሚያስከብር በሁሉም የመንግስት መስተዳደር አካላት የተማሩ የተመራመሩ፣ የማንበብ የመረዳት፣ የማወቅ ዝንባሌ ባላቸው እና ህዝቡ ራሱ በመረጣቸው ሰዎች እንዲተዳደሩ የሚያደርግ መሪ ነው ኢትዮጵያ ሀገራችን አጣችው። ስለዚህ የኢትዮጵያ ወጣቶች ይሄንን በጣም በጣም እጅግ ይፈልጋሉ። ምክንያቱም ጥሩ መሪ ማግኘት ማለት ሰላምን ማግኘት ነው። ፍቅሪን ማግኘት ነው። መተማመንን ማግኘት ነው። የሁሉም መሰረት የጥሩ መሪ ስለሆነ ጥሩ መሪ ነው የሚፈልጉት። ጥሩ መሪ ደግሞ የሚገኘው በህዝቡ ነጻ ምርጫ ስለሆነ ይሄንን የዲሞክራሲ ስርዓትን ነው የሚፈልጉት ማለት ነው። ሰራ ያለችውን እስማማበታለሁ። ያው መልካም አስተዳደር ያስፈልጋል። በመልካም አስተዳደር ውስጥ ሁሉም ነገር አለና አቶ ኤልያስ ባስቀመጠው ነጥብ ላይ ለኢትዮጵያን የሚመጥን ባለው ላይ ለኢትዮጵያን የሚመጥን ኢትዮጵያውያን በትምህርትም በግንዛቤም በአስተዋይነትም ከሌሎች የአፍሪካ ሀገራት የሚያንሱ አይደሉም። በጣም በጣም የኢትዮጵያ ህዝቦች እንደውም በዓለም ላይ ካሉት የተሻለ ግንዛቤ ያላቸው፣ ፈርሃ እግዚአብሔር ያለባቸው፣ ሰላምን የሚፈልጉ ህዝቦች ናቸው። እንደው ጥሩ መሪ ቢኖራቸው ኖሮ ዓለምን የሚመሩ በፖለቲካም በኢኮኖሚም በሁሉም መስክ ዓለምን የሚመሩ ነበሩ። ግን ጥሩ መሪ ስላላገኙ ነው እስካሁን ወደኋላ እየቀረን ያለ ነው። ስለዚህ ለኢትዮጵያውያን የሚመጥን ለአሜሪካ የማይገባ፣ ለደቡብ አፍሪካ የማይገባ፣ ለናይጄሪያ የማይገባ ወይም ደግሞ ከነሱ ያነሰ ከነሱ ያነሰ ዲሞክራሲ የሚያስፈልገን አይደለም። በጣም በጣም የነቃ ህዝብ ነው። በዘጠና ሰባቱ ምርጫ መሪያቸውን በትዕግስትና በስርአት በህጋዊ መንገድ የመምረጥ ምሳሌ በታሪካቸው ባገኙት እድል ዓለምን አሳይተዋል። ስለዚህ ለኢትዮጵያውያን በጣም ፍጹም የሆነ ዲሞክራሲያዊ ስርአት ያስፈልጋል። እሺ፣ አናኒያ የማንም ፓርቲ ተወካይ አይደለም። እስካሁን በተነጋገርነው ላይ ሳራ፣ የስራ እድል፣ መልካም አስተዳደር፣ በቂ ትምህርትና የጤና ሽፋን ደስታም ቢሆን ምርጫውን ነጻና ፍትሃዊ አድርጎ ህዝቡን የሚያገለግል መሪ እስካሁን አላገኘንም ነው የሚለው ኤልያስ አሁን ያለው ስርዓት መቀጠል እንዳለበት ኢትዮጵያም ደግሞ በእድገቷ ሰፋ ላለ ሊበራል ዲሞክራሲ ገና ብቁ እንዳልሆነች ነው ያስረዳንና በዛ ላይ እስቲ አንተ አስተያየትህን ስጠን። እሺ ትዝታ፣ መልካም በእኔ በኩል እንግዲህ የማየው ነገር ሰአቱ ከሁለት ሺህ ሰባት ምርጫ ምን ይጠብቃል በሚለው ጥያቄ ዙሪያ ከዘጠና ሰባት ምርጫ ጀምሮ ወጣቱ በማያቋርጥ የለውጥ ፍላጎት ላይ ነው። ያ ምንድን ነው? ከአፈና ይልቅ ነጻነትን። ኢህአዲግ ከሚከተለው የጠቅላይነትና የአግላይነት መንገድ ይልቅ ሁሉን አሳታፊ የሆነ ሁሉንም ደግሞ እንደ ዋነኛ ተዋናይ እያቀፈ አካሄድ ይፈልጋል። ስለዚህ ለምሳሌ አሁን ወጣቱ ሲባል በጣም ጥቅል የሆነ አገላለጥ ነው። ወደ ዝርዝር ውስጥ ስንገባ ለምሳሌ ጋምቤላ ያለ ወጣት ከመሬቱ ላይ ሳይፈናቀል ተወልዶ ባደገበት መሬት ላይ ምርቱን እያመረተ መኖር ሊፈልግ ይችላል። ስለዚህ በሰፊ ሁኔታ እየተካሄደ ያለው ይሄ የመሬት በራን እንዲቀለበስለት ይፈልጋል። ሙስሊሙ ወጣት ደግሞ የእምነት ነጻነት ተረጋግጦ የራሱን መሪዎች መምረጥ የሚችልበትን መንገድ ይፈልጋል። ኦሮሚያ አካባቢ ያለው ወጣት ደግሞ እሱ ያልተሳተፈበትና የማይስማማበት ፖሊሲ እንዳይተገበርና እሱ የተስማማበት እሱን የሚጠቅም ፖሊሲ እንዲከተል ኢህአዴግ ወይም ደግሞ ያለው መንግስት ያንን አካሄድ እንዲከተል ይፈልጋል። በከተማ ደግሞ አካባቢ ያለው ወጣት የተሻለ ጥራት ያለው የትምህርት እድል ማግኘትን፣ ሀሳቡን በነፃነት በደንብ መግለጽን፣ ያ በነፃነት ተደራጅቶ ለለውጥ ሀሳቦችን እያቀነቀነ እያመነጨ ሊከራከርበት ሊወያይበት ይፈልጋል። ስለዚህ በአጭሩ ስናስቀምጠው በሁለት ሺህ ሰባት የተለየ ነገር ኖሮ ሳይሆን ከአስራ ዘጠኝ ዘጠና ሰባት ከነበረው ነባራዊ ሁኔታም እጅግ የከፋና የዲሞክራሲያዊ ግንባታ የሚባለው የተቀለበሰበት ሁኔታ ስለተፈጠረ ሺህ ሰባትም ቢሆን ህዝብ የተሻለ ነጻነትን እንጂ ያነሰ ነጻነትን አይፈልግም። ኢትዮጵያዊ ዲሞክራሲ የተባለው ደግሞ በመሰረቱ ኢትዮጵያዊ ተብሎ በኢልያስ ተገለጸ እንጂ ኢህአዴጋዊ ዲሞክራሲ ነው። ኢህአዴጋዊ ዲሞክራሲ ደግሞ አብዮታዊ ዲሞክራሲ ነው። ያ ደግሞ ላለፉት ሀያ ምናምን ዓመታት አይተነዋል። የተሻለ ነጻነትን ሳይሆን የባሰ አፈናን እና ጭቆናን እያመጣ ህብረተሰቡን ለባሰ ምሬት እና ፍራስትሬት ወይም ደግሞ አጠቃላይ የሆነ ቁጭት ውስጥ የከተተ ነው። ስለዚህ በአጭሩ እኔ ላስተምጠው የሚፈልገው ነገር በሁለት ሺህ ሰባትም የተሻለን ነገር ሰው ይናፍቃል። በተለይ ወጣቱ አጠቃላይ ለውጥ ይፈልጋል። ስርዓቱ ደግሞ አጠቃላይ የሆነ የቅቡልነት ቀውስ ውስጥ ገብቷል። ያ ደግሞ ሊገባ የቻለው የእያንዳንዱ ህብረተሰብ ክፍል ጥቅም በሚጫረር መልኩ የራሱን ቡድናዊ ጥቅም ብቻ በማስጠበቅ ሌላውን እያገለለ በመሄዱ አጠቃላይ የሆነ ብሶት መንፈስ ይታየኛል ለእኔ። አድማጮች የዚህ ዝግጅት ቀሪ ክፍል በሰሞኑ ተከታትለው ይቀርባሉ። እንድታዳምጡን ጋብዛለን። ክብራና ክብራት አድማጮች ከሰኞ ስካር በየዕለቱ ከምሽቱ አንድ እስከ አንድ ተኩል በ1431 መካከለኛ ሞገድ የሚሰራጨው ይህ የአሜሪካ ድምፅ ራዲዮ ፕሮግራም እዚህ ላይ ተጠናቋል። ከምሽቱ 3 ሰዓት ላይ በአጭር ሞገድ በ19 በ22 ና በ25 ሜትር ባንድ እንዲሁም በአረብ ሳይት እንገናኛለን። መልካም ምሽት።